አመቺ የሆነውን ስርዓት ለመገንባት ኢትዮጵያ ከራሷ ባህልና ማህበራዊ አወቃቀር መነሳት አለባት ሲሉ የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ አመራር ካኦ ደመሴ ጻራ ተናግረዋል። በቡራዩ በሚኖሩ የጋሞ ተወላጆች ላይ የተፈጸመውን ግድያ ተከትሎ በጋሞ ጎፋ ዞን ዋና ከተማ አርባ ምንጭ የታየውን የአንዳንድ ወጣቶች የጥቃት ሙከራ ከተከላከሉት አንዱ ናቸው። ካኦ ደምሴ ጻራ ይህንን መነሻ ያደረገው እስክንድር ፍሬው አነጋግሯቸዋል። ሰሞኑን በጋሞ ጎፋ ዞን የሆነው የበርካቶችን ቀልብ ገዝቷል። በአርባ ምንጭ የተደረገው የዜጎችን ልብ ማርኳል። ሊባባስ የነበረ ግጭት ተገቷል። ሊፈጸም የነበረ ጥፋት በጋሞ ወግ፣ በኢትዮጵያ ባህል እንዲቀር ተደርጓል። መስከረም 7 2011 አብዛኛዎቹ የጋሞ ብሔረሰብ ተወላጆች በሆኑ ዜጎች ላይ በቡራዩ የተፈጸመው ግድያ ያሳዘናቸው፣ ድርጊቱ ያስቆጣቸው የአርባ ምንጭ ከተማና አካባቢዋ ነዋሪዎች አደባባይ ወጡ። ሀዘናቸውን ለመግለጽ ተቃውሟቸውን ለማሰማት የከተማዋን አስተዳደር እውቅና አግኝቶ ከተጠራው ሰልፍ ዓላማ ያፈነገጡ የተወሰኑ ወጣቶች ግን በስሜታዊነት ተንቀሳቀሱ። ከኦሮሚያ ጋር የተገናኘ ስም ባላቸው ባንኮች ላይ ጥቃት ለማድረስም ተነሱ። የጋሞ ብሔረሰብ ባህላዊ መሪዎች ግን ይህ እንዲሆን አልፈቀዱም። ካኦች፣ ማጋዎችና የአገር ሽማግሌዎች ከእነዚህ ባንኮች ፊት አጥር ሆነው ቆሙ። ሳር ይዘው ተንበረከኩ። በጋሞ ጎፋ ዞን ከሚገኙ አርባ ሁለት ከፍተኛ ባህላዊ መሪዎች አንዱና የቀድሞው የደቡብ ህብረት አመራር አባል ካኦ ደምሴ የጻራ ይህንን ለማድረግ የመጀመሪያው ነበሩ። ባለፈው ሰኞ መስከረም ሰባት የሆነውን እንደዚህ ያስታውሳሉ። ወጣቶች ናቸው እንግዲህ ሲሄዱ፣ እኛ ከኋላ እንከተላቸው ነበር። ልክ ላይ እንደሄዱ የኦሮሚያ ልማት ባንክ የሚል ነበረ እና እሱም ሲያዩ ድንጋይ መወረወድ ይጀምራሉ ጀምራሉ እኔ ታች ቆሜ ነበረ። ኳ ኳ ሲል እኔ ጥይት የተተኮሰ መሰለኝ። ስለዚህ ካለሁበት በሩጫ ወደፊት የርኩኝ አሁን ሳይ ቤቱ ላይ ነው የሚወረውሩ። እንግዲህ አቁሙ ብለን በተለያየ መልክ ምልክት ብንሰጣቸው ሳያቆሙ ሲቀሩ እንግዲህ በባህላችን መሰረት ሳር ነጭቼ ይዤ ቤቱ በር ላይ ሄጄ እንደዚህ እጄን ወደ ላይ በመዘርጋት ሳሩን በመያዝ ቆምኩኝ። እንግዲህ ሌሎቹም ሽማጌዎቹ እኔን አይተው መጥቶ ግማሹ ከነጋር ይቆማል፣ ግማሹ ይንበረከካል እና በይሄ እንግዲህ መጨረሻው ተማጽኖ ነው በባህላት እርሶ ካሆነት ከእርሶ በታች ባለ የባህላዊ ማዕረግ ያሉ ናቸው ሌሎቹ የቆሙት እስቲ ዝርዝራቸው ንገሩኝ። ሳሪ ዘን ተንበረከክን፣ ቆሙ ነው ያሏቸው። እኔ እንግዲህ በዛ ባህል መሰረት የመጨረሻው ወሳኝ ሰው ነኝ። እንግዲህ እኔ አሁን ስላለው ህጄ ቤቱን ከጀርባ አርጌ በሩ ላይ ነው የቆምኩት። ዘበኛው ነው የቆሙት። ሳሪ ይዤ እቆማለሁ። ዘበኞቹ ፈርቶ በሩን ዘጉ። ክፈቱ አልኳቸው። ክፈቱ ክፈቱና ልቀቁ ብዬ አስከፈትኩ፣ ቆምኩ ከኔንኩ እየሰራ ነበር በዛ ሰዓት፣ በዛ ሰዓት እየሰራ ነበር ወይም ለመዝጋት ሀሳብ ነበረው። እንግዲህ ሰልፉ ከመጣ በኋላ ስለዚህ ክፈቱ በሩን አልኩ። አትረበሹ፣ ቆሙ፣ ወታችሁ ግማሾቻችሁ ውስጡ ብዬ ካዘዝኩ በኋላ በሩ ላይ ቆምኩኝ። ከዛ በኋላ እንግዲህ አርባ ምንጭ የነበሩ ሽማግሌዎች፣ የሚመለከታቸው ሁሉ ሽማግሌዎች ሁሉ ይሄን በማድረግበት ጊዜ መጥተው ከእኔ ጋር የቆመው ይቆማል፣ ሳር ይዘው የሚንበረከከው ይንበረከካል። በዛ መሀል እኔ እንግዲህ አልንበረከክም፣ ለእኔ አይፈቀድም እና የኔ ስራ መሃሉ ገብቶ ሳሩን ይዞ መቆም ነው። ከዚህ ቀጥሎ አሁን እጅ ላይ ያለውን የካው ምልክቱን ማሳየት ነው። የባህላዊ መሪነቱን ምልክት ማሳየት ነው። ህዝቡን ማሳየት ነው። ይሄ የተከበረ ነገር ስለሆነ ይሄንን በማሳይበት ጊዜ መቆም አለበት እና በዛው እግዚአብሔር ይስጣቸው። አብዛኛው ከተማ ልጆች ናቸው። ይሄን ባህል ጠልቀው የማያውቁ ናቸው። ሆኖ የሚያውቁትን ውስጣቸው ሰዎች ስለነበሩ እንዲቆም ተደረገ። በኦሮሚያ ኢንተርናሽናል ባንክና በአዋሽ ባንክ ላይ ሊፈጸሙ የነበሩ ተመሳሳይ ጥቃቶችም በዚህ መንገድ እንዲቆሙ መደረጉን ካኦ ደምሴ አስታውሰዋል። እናም የጋሞጎፋ ብሔረሰብ ካኦዎች፣ ማጋዎች፣ ቢታኒዎችና የአገር ሽማግሌዎች በቡራዩ ጉዳይ የሰከን አካሄድ ተከትለዋል። በተግባር ተንቀሳቅሰዋል። በአርባ ምንጭ ሊፈጸም የነበረን ጥቃት አስቀርተዋል። ህይወት ታድገዋል። ንብረት አድነዋል። ጥፋት በጥፋት እንዳይመለስ፣ ስህተት በስህተት እንዳይታረም አድርገዋል። ከኦሮሚያ አባገዳዎችና የአገር ሽማግሌዎች ጋር በመቀናጀት እየተካሄደ ያለው የሽምግልና ሂደትም እየተጠናቀቀ መሆኑን አብራርተዋል። ዘጠና ዘጠኝ በመቶ ሂደቱ ተካሂዷል። አንድ ፐርሰንት ነው የሚቀረው። እናንተ በሰላማዊ መንገድ በሰከነ ሁኔታ ነው ልትፈቱ እየጣራችሁ ያላችሁ። በማህበራዊ ሚዲያ በአንዳንድ ወገኖች የሚሰነዘረው ግን በዛ መንገድ አይደለም እየሄደ ያለው እና ምንድነው መልክቶት? እርሶ በኢትዮጵያ ውስጥ እንደ ጋሞ ማህበረሰብ ባህላዊ መሪ ነው የሚነግሩ ምን ይላሉ? ይሄ እነዚህ አሁን በማህበራዊ ሚዲያዎች እና በአንዳንድ ዜና ማሰራጫዎች የሚገለጸው ከፖለቲካ አቋሞች ጋር የተያያዘ ይመስለኛል። ስለዚህ በተለያየ የፖለቲካ አቋም ላይ ሆነው ወገንተኛ በሆነ መልክ ዜናውን ለማሰራጨት ስለሚፈልጉ አንድም ኢትዮጵያን እየጎዱ ነው። ሁለተኛም በኢትዮጵያ ውስጥ ያለውን የብሔር ብሔረሰቦቹን ጥያቄዎች፣ ፍላጎቶች እየተጫኑ ነው። በዚህ ምክንያት አንዱ የኢትዮጵያ ባለ አደራ ራሱን የሚያደርግበት ሁኔታ አለ። ሌላኛው ደግሞ ኢትዮጵያን አፍራሽ አይነት አድርገው ይወስዳሉ። እንደዚህ አይነት ጫፍ የረገጡ አመለካከቶች ኢትዮጵያን ይጎዷታል። ስለዚህ እውነት ኢትዮጵያን የምንወድ ከሆነ የኢትዮጵያ አንድነት እንዲፋማ ነው እንዲቀጥል ከተፈለገ ሁሉን አካታች የሆነ አመለካከት እንዲኖር እፈልጋለሁ። ከዚህ ቀደም ፖለቲካ ሰው ሆኜ ቆይቻለሁ። ላለፉት 47 ዓመታት ነው በኢትዮጵያ ፖለቲካ ውስጥ የተንቀሳቀስኩት። በቂ ግንዛቤ፣ በቂ እውቀት አለኝ ብዬ አምናለሁ። በርግጥ ወጥ እና ሙሉ የሆነ እውቀት ባይኖረኝም ለኔ የሚበቃ ለኢትዮጵያ አስተዋጽኦ የማደርግ ብቃት ላይ ነኝ ያለሁት እና ይሄ ነገር መብረድ አለበት። በአብዮት ወቅት በኢያፓና በመኤሶን መካከል እንደሚደረገው አይነት ውጥረት አሁን ለመፍጠር የሚፈለግበት አቅጣጫ አለ። ስለዚህ ይሄ ነገር በሰከነ አይነት መሄድ አለበት። ይሄ ለውጥ ለኢትዮጵያ የመጨረሻ ይመስለኛል። ይሄ ለውጥ ደግሞ የመጣው በኢትዮጵያ ሕዝብ ተጋድለው መስዋዕትነት፣ ውርደት መሰደድ የመጣ ነገር። ይህ የህዝብ ፍላጎት ጫና ኢህአዴግን ዛሬ በሁለት ከፍሏል። ስለዚህ ለውጥ ፈላጊና የህዝብ ስሜት ጠባቂ የሚለው ወገን ሲወጣ በድሮ እንቀጥል የሚሉ በአብዮታዊ ዲሞክራሲ አካሄድ አይነት እንቀጥል የሚሉ ወገኖች በኢህአዴግ ውስጥ እንደተፈጠሩ ይሰማኛል። ስለዚህ እነዚህ በድሮ መንገድ እንሂድ የሚሉት ወገኖቹም የኢህአዴግ ድርጅት አባላትም ቢሰክኑ አደብ ቢገዙና አሁን ህዝቡ ፈልጎት የመጣውን የለውጥ ጥያቄ ለመመለስ ቢዘጋጁ ይሄ አንድ የኢትዮጵያን አንድነት ለማስጠበቅ እንደ አንድ መሳሪያ እንደሚያገለግል ተስፋ አረጋለሁ። ሁለተኛው በመገናኛ ብዙኃን ላይ ያሉ ሰዎች ብርቱ ጥንቃቄ ማድረግ አለባቸው፣ ገለልተኛ መሆን አለባቸው። የታሪክ ሰውና መገናኛ ብዙኃን አንድ ናቸው። ታሪክ አድሎ አያውቅም። የተደረገውን ድርጊቱን ነው የሚተርከው ትርጉም መስጠት የለበትም አንድ የታሪክ ምሁር የተደረገውን ነገር ድርጊቱን በሀቅ ካስቀመጠ በኋላ በታሪክ ውስጥ ኢንተርፕሬቴሽን የሚባል አለ ለመተርጎም ከፈለገ የራሴ አስተያየት ብሎ መተርጎም ይችላል የዜና ሰዎችም የተደረገውን ነገር ከእውነተኛው ምንጭ አግኝቶ ማሰራጨት ነው የራሳቸውን ፍላጎት የራሳቸውን አቋም የራሳቸውን ፍላጎት ወይም አመለካከት ማንጸባረቅ የለባቸውም አደባልቀው ይሄ መረጃ ነውና መረጃ የተሳሳተ ወደ ሕዝብ ከገባ በኋላ መልሶ ለማውጣት መልሶ ለመንቀል እጅግ ብዙ ጉልበት ይጠይቃል። ጦር ከፈታው ሀገር ወሬ የፈታው ሀገር። ይሄ በእውነቱ የኢትዮጵያውያን ምሳሌ አነጋገር ነው። ዛሬ በዜና ማሰራጫ ላይ ያሉት ልጆች ይሄንን የኢትዮጵያ ልጆች መስማት አለባቸው። እዚህ ላይ አቶ ደምሴ ካዎ ደምሴ፣ እንግዲህ እርስዎ ከፍተኛው የጋሞ ብሔረሰብ ባህላዊ ወይም ሃይማኖታዊ መሪ ነዎት። የዘመኑ ወጣቶች ሳይቀር እንደሚሰሙትም ባለፈው አርባ ምንጭ በተካሄደው ሰልፍ ወቅት ተመልክተናል። ከዚህ አንጻር በማህበራዊ ሚዲያ ላይ የቡራዩን እንግዲህ መነሻ አድርገው የተለያየ ሀሳብ ልውጥ ለሚያደርጉ ሰዎች እርስዎ በዋነኛነት ጥቃት እንደደረሰበት የጋሞ ማህበረሰብ መሪ የሚያስተላልፉት መልእክት ምንድን ነው? ምንድን ነው አስተያየት ዜና ማስ ሚዲያዎች እና እነዚህ ማህበራዊ ሚዲያዎች በተለይ መጠንቀቃለን። ይሄ ትንኮሳ አይነት መረጃዎችን ማስተላለፍ ቢቆጠቡ በኢትዮጵያ ስም አደራ ነው የምለው የኢትዮጵያን አንድነት የሚጠብቁ ከሆነ ማለት የሚፈልጉ ከሆነ መጠንቀቅ አለባቸው። ኢትዮጵያ እኮ ለየት ያለች ሀገር ናት። ብርቱ ባህል ያላት ሀገር ናት። ብርቱ ሃይማኖት የምትከተል ሀገር ናት። ብዙሃን ሕዝቦችን የያዘች ሀገር ናት። በቋንቋ፣ በባህል፣ በመሳሰለው ሁሉ በማህበራዊ አወቃቀር የተለያዩ ሕዝቦችን አካታ ይዛ አርግዛ የተቀመጠች ሀገር ናት። ስለዚህ እያንዳንዱ ተነስቶ የራሱን ጎሳ የራሱን ብሔረሰብ የሚወክል ሐሳብ ብቻ እየሰነዘረ አንድነቱ ላይ ጦር መወርወሩ ማንንም አይጠቅም። ሁለተኛ የኢትዮጵያ ዋስ የሆነ የትኛው ወገን ነው? የትኛው ፓርቲ ነው? የትኛው ወገን ነው? ኢትዮጵያ እኮ የሁላችን ነው። የኢትዮጵያ ችግር ምንድነው ነው እንደዚህ አይነት ጥያቄ ብትጠይቅ፣ የኢትዮጵያ ችግር የህዝቦቿ አይደለም፣ ፍትሐዊ ስርዓት ማጣት ነው። ዴሞክራሲያዊ ሰብአዊ ስርዓት ማጣት ነው። ይሄ እንዴት ይመለሳል ነው። ይሄ እድል ለሁለተኛ ጊዜ ተገኝቷል። ከኃይለ ስላሴ ወደ ደርግ ስልጣኑ ሽግግር በሚደረግበት ስጋት ነበር። አሁን ከደርግ ወደ ህዝባዊ ወያነ ሓርነት መሪነት ሽግግር ሲደረግም ስጋት ነበር። አሁን ከኢህአደግ ወደ ዴሞክራሲያዊ ስርዓት ሽግግሩ በሚደረግበት ጊዜ ይህንን ሁሉም ዓለምም ኢትዮጵያም በደስታ ነው ተቀበሉት። ይሄ ሽግግር ሰላማዊ በሆነ መልክ በተመከረ መልክ ወደ ሽግግሩ ቢሄድ በጣም ደስ ይለኛል። እዚህ ላይ አንድ ነገር ለመናገር ፈልጋለሁ። ኢትዮጵያ እንደ አገር ከጀመረችበት እስከ 1966 ድረስ የመጣችበት ኢትዮጵያዊ ሆና አድጋ ነው የመጣችው። ስርዓቷ ሁሉ ኢትዮጵያዊ ነበር። የዩኒቨርሲቲ ተማሪዎች ባደረጉት ትግል ሮታ ዓለማዊ አካሄዳቸው ከኢትዮጵያ ጋር ማች የማያደርግ እድገቷ ጋር ባህሏ ጋር ሃይማኖቷ ጋር የማይጣጣም አመለካከት ይዘው በመምጣት ኢትዮጵያን በቆመችበት እንድትቀርና የባዕድ አመለካከት ኢትዮጵያ ላይ እንዲተከል በማድረጋቸው ዛሬ ኢትዮጵያ አንደ ስትፈርስ አንደ ስትገነባ አንደ ስትፈርስ እዚህ ደርሳለች። ለኢትዮጵያ ወዳጆችም ለኢትዮጵያውያንም ለማስተላለፍ የምፈልገው ይሄ ነው። በተለይ ለምሁራን፣ በተለይ የትኞቹ ምሁራን ያ ትውልድ የተባለው ወደኋላ መመለስ አለባቸው አርባ አራት ዓመት እውነት ምሁራን ከሆኑ ኢትዮጵያን የሚወዱ ከሆነ ኢትዮጵያ ጠቅላላ እድገቷ በ1966 ላይ ነው የቆመው። እውነተኛ እድገቷ ከዛ ወዲህ እየተቀበልን የመጣ ነው አርቲፊሻል ውሰት ስርዓት። ወደኋላ ተመልሶ ከ66 ወደፊት ኢትዮጵያ የምትሆነ 21ኛው ክፍለ ዘመን ውስጥ ፍትሃዊ ስርዓት ኢትዮጵያ ልትመስረት የምትችለው ከራሷ ተነስታ ከራሷ መጨረስ አለባት። ስለዚህ ወደ ኋላ መመለስ አለባቸው፣ ማጥናት አለባቸው። ኢትዮጵያን ይፈልጋት። ኢትዮጵያን ምሁራን ይፈልጉ፣ ራሳቸውን ይፈልጉ። ከዛ የተነሳ ስርዓት እዛ ላይ የተገነባ ስርዓት ማለትም ካለፈውም ከአንደኛው ክፍለ ዘመንም በመውሰድ የተቀናጀ ኢትዮጵያዊ የሚመስል ስርዓት መፍጠሩ ኢትዮጵያን ለዘላለም አንድ ያደርጋታል የሚል እምነት አለ። ወደኋላ እንመለስ። በተለይ በተለይ ምሁራንን የሚማጽ ነው። ይሄ ነው እንጂ ይሄ ተቀባብሎ በቃላት የሚረጋገጡት ነገር የትም አያደርሰንም። ለኢትዮጵያ ዋስትና አይሆንም። ይችን መልእክት በደንብ እንደምታስተላልፍ ተስፋ አድርጋለሁ። ስለዚህ ኢትዮጵያ ከራሷ መነሳት፣ ከራሷ ባህል መነሳት፣ ከራሷ የማህበራዊ አወቃቀር መነሳት። ስለዚህ እዚህ ላይ ቆመናልና አሁን ለአንደኛው ክፍለ ዘመን አመች የሚሆነውን ስርዓት ከመጀመሪያው ተነስተን ወደ ፊት እናመልክት የምለው የምሉ ኢትዮጵያውያን ናቸው። ኢትዮጵያን በእውነት የሚወዱና ኢትዮጵያን ሊያቋቁሙ የሚችሉት አሁን ተመልሰን 66 ላይ የነበረውን 69 ላይ የነበረውን እርግጫ ውስጥ ከገባን ኢትዮጵያን በትነን እናርፋታለን። ሌላ ምንም እናገኘው ነገር የለም። አንድ ማስተላለፍ ደግሞ የሚፈልገው ኢትዮጵያ እጆቿን ወደ ሰማይ ትዘረጋለች ተብሎ ሲነገር ወደ እግዚአብሔር ትዘረጋለች ወደ ሰማይም ይባላል። ወደ እግዚአብሔር ይባላል። በህይወቴ ይሄ ነገር አሁን ተግባራዊ የሆነ ነው የሚል እምነት አለኝ። ይሄ ለውጥም በዚህ ነው የመጣው። የኢትዮጵያን ህዝብ እግዚአብሔር አነሳስቶ ወደዚህ ለውጥ እንዲመጣ አድርጓል። እግዚአብሔር ደግሞ ራሱ መጥቶ አይደለም የሚፈጽም በሰው ላይ አድሮ ሰውን ያመጣል። ምናልባት ጠቅላይ ሚኒስትር አብይ የዚህ የእግዚአብሔር መሳሪያ ሊሆን ይችል ይሆን። ምክንያቱም የሚያፈልቃቸው አመለካከቶች ለእኔ ለየት ያሉ ናቸው። ከሁሉ በላይ ለምሳሌ የኢትዮጵያ ኦርቶዶክስ ተከፋፍሎ ኢትዮጵያን ከየት እናገኛለን ነው ያለው። ኢትዮጵያ የተመሰረተችው በኢትዮጵያ ኦርቶዶክስ ሃይማኖት ትሩፋት ላይ ነው። እውቀቷ፣ ማንነቷ፣ ባህሏ፣ በተለይ ሰሜኑን በጣም ቢመለከትም፣ ግን ከምኒልክ በኋላ መላውን ኢትዮጵያ በሚያጠቃልል ሁኔታ የኢትዮጵያ ኦርቶዶክስ ሃይማኖት ማለት ኢትዮጵያ ማለት ነው። ይሄ ልጅ ይሄንን ነው የጠቀሰው። በእውነት ይሄን በጠቀሰበት ጊዜ እኔ እምባዬ ነው ያመጣው። የኢትዮጵያን ቁስል አግኝተዋል ነው ያልኩት። አሁን የሚናገራቸው ነገሮች ሁሉ በእውነት ላይ ያለ ይሄ እግዚአብሔር ጸጋ ነው። እግዚአብሔር በእሱ አድሯል ባይ ነኝ። ብንሰማው፣ ብንተባበረው፣ በደከመበት ብናጠነክረው፣ በሚሳታትበት ልጅ ነውና የአርባ ምናምን አመት ጎልማሳ ነው። ስለዚህ በደከመበት እና በሚሳሳትበት ሁኔታ ቀርበው ቀርበን ብንመክረው ብናበረታታው አሁን ይህ ለውጥ በእርግጥ የእግዚአብሔርና የኢትዮጵያ ሕዝብ ነው። ይህ ጠቅላይ ሚኒስትር ሰምቷል፣ እግዚአብሔርም ምልክት የሰጠው ይመስለኛል። የጋሞ ብሔረሰብ ባህላዊ መሪና የቀድሞ የተቃዋሚ ፓርቲ አመራር አባል ከሆኑት ከአውደ ምስቴ ጻራ ጋር ያደረግኩት ቃለ ምልልስ በዚህ አልተቋጨም ከሌላ ዘገባ ጋር እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።